ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ይህ አውሮፕላን ጣቢያ መሰረታዊ የሆኑ ምክንያቶች ስላሉት ነው የተገነባው።

አቶ ኃይለማርያም ደሳለኝ የኢትዮጵያው ጠቅላይ ሚኒስትር የጅማ አባጅፋር አውሮፕላን ጣቢያን መርቀው ሲከፍቱ ከተናገሩት የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይዘረዘራል። በደቡብ ሱዳን አማጽያን በአገሪቱ ዋና ይዘት ማውጫ መስኮች አቅራቢያ የሚገኝ አንድ ማጣሪያ መቆጣጠራቸው ተሰማ።

የብሩንዲው ፕሬዚዳንት ፔሬ ንኩሩንዚዛ ዛሬ ማክሰኞ ለሀገሪቱ ሕዝብ ንግግር ሊያደርጉ ነው። ለሶስተኛ ጊዜ እንዳይወዳደሩ የሚካሄድባቸውን ሕዝባዊ ተቃውሞ ደግሞ እንደቀጠለ ነው። ከርሰ ወሬዎች ውስጥ ናቸው።

ሌሎች በርከት ያሉ በወቅታዊ ርዕሰ ጉዳዮች ዙሪያ የተነጣጠሩ ዘገባዎችና ቃለ ምልልሶች ለምሽቱ ተይዘዋል። ዜናውን ተከትሎ በሚቀርበው የዜና መጽሔት ትንታኔና በሁለተኛው አጋማሽ እንደ ቅደም ተከተላቸው ይሰማሉ። ጤና አስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ማክሰኞ ግንቦት 11 2007 ዓ ም ልዩ ዝግጅቶቻችን ጋር የሳምንቱ ተረኛ አስተናጋጆች አሉላ ከበደና

አዲሱ አበበ ከፕሮግራም አቀናባሪያችን ንጉሱ ታምሬ ከስርጭት መሐንዲሱ ኔልሰን ጋር አብረናችሁ እናመሻለን። የሰዓቱን የዓለም ዜና በቅድሚያ እናሰማችሁ። የደቡብ ሱዳን አማጽያን በአገሪቱ ዋና የዘይት ማውጫ መስኮች አቅራቢያ የሚገኝ አንድ ማጣሪያ መቆጣጠራቸው ተሰማ። ሂላሪ ሃውለር

ናይሮቢ ከሚገኘው የምስራቅ አፍሪካ ቢሮአችን ዘገባ ልካለች። ዘገባውን አጠናቅሮ ሊያቀርብልን ሰለሞን አባተ እዚህ ይገኛል። ቀጥል ሰለሞን። በላይኛው ናይል ስቴት ውስጥ የሚገኘውን የከርሰ ምድር ዘይት ማጣሪያ መያዛቸውን የተናገሩት የደቡብ ሱዳን የቀድሞ ምክትል ፕሬዚደንት የዶክተር ሪያክ ማሻር ታማኝ ኃይሎች ቃል አቀባይ ጄምስ ዳክ ናቸው። ማጣሪያው የሚገኘው ግዙፍ ከሆኑት የከርሰ ምድር ዘይት ብዝበዛ መስኮች አንዱ በሆነው ፓሎች ነው።

ማጣሪያውን የተቆጣጠሩት መንግስቱ እየተካሄደ ላለው የእርስ በርስ ግጭት የሚያውለውን ከነዳጅ ገቢ የሚያገኘውን ገንዘብ ለማቋረጥ መሆኑን ዳክ ተናግረዋል። ደቡብ ሱዳን የሚገኘው የመንግስታቱ ድርጅት ልዑክ ጽህፈት ቤት ቃል አቀባይ አርያን ኬንቲ ማጣሪያው በአማጽያኑ እጅ መውደቁን የመውደቁን ዜና መስማታቸውን ገልጸው እውነት ስለመሆን አለመሆኑ ከመናገር ግን ተቆጥበዋል። በሌላ በኩል ግን

አንዱም ደቡብ ሱዳን ውስጥ የሚገኝ የዘይት ማጣሪያ እንደማይሰራ ጁባ የሚገኘው ሱድ ኢንስቲትዩት ተንታኝ ጆክ ማዱት ጆክ አመልክተው፣ ሁኔታው ግን እዚያ በተፈጥሮው ዘይት ብዝበዛ ላይ የተሰማሩ የውጭ ኩባንያዎችን ሊያስደነብርና ሀገሪቱንም ወደፊት ሊጎዳ ይችላል ሲሉ ስጋታቸውን ገልጸዋል።

እዚያ በሚንቀሳቀሱ የዘይት ኩባንያዎች የመተማመን ስሜት ላይ ጫናዎችን ሊያሳድሩ ይችላል። ዘይቱን እያወጡ ከመቀጠልና ሰራተኞቻቸውን ከሀገር ከማውጣት አንዱን ለመምረጥ እንዲገደዱ ሊያደርጋቸውም ይችላል። ምክንያቱም

አማጽያኑ ወደ ዘይት ማውጫ መስኮቹ እየቀረቡ በሄዱ መጠን ኩባንያዎቹ ምርቱን እያቋረጡ ሰዎቻቸውን ከአደጋ ማሸሽ ነው የሚፈልጉት። የዘይት መስኮቹንና ተቋማቱን ከጉዳት ለማዳን ኩባንያዎቹ እየዘጉ ሰራተኞቻቸውን እንዲያወጡም አማጽያኑ መጠየቃቸውን ቃል አቀባዩ ዳክ ተናግረዋል።

በደቡብ ሱዳን ወገኖች መካከል ተኩስ የማቆም ስምምነቶች በተደጋጋሚ ቢደረሱም በተደጋጋሚ እየተጣሱ ቆይተዋል። ባለፈው አርብ አማጽያኑ ማካላል ከተማ ላይ ጥቃት ሰንዝረዋል። የምስራቅ አፍሪካው የጋራ ልማት ባለሥልጣን ኢጋድም የመንግሥቱ ወታደሮች ሲቪሎችን ኢላማ አድርገው የሰብአዊ መብቶች ረገጣዎችን ፈጽመዋል ሲል ከሷል። በተለይ ደግሞ ሕፃናት ኢላማና ሰለባ የሆኑ መሆናቸውን በመግለጽ የተባበሩት መንግስታት ድርጅት የሕፃናት መርጃ ፈንድ ዩኒሴፍ

አቤቱታ እያሰማ ነው። አመሰግናለን ሰለሞን። የቡሩንዲው ፕሬዚዳንት ፒየር ንኩሩንዚዛ ዛሬ ማክሰኘው ለአገሪቱ ህዝብ ንግግር ሊያደርጉ ነው። ለሶስተኛ ጊዜ እንዳይወዳደሩ የሚካሄድባቸው ህዝባዊ ተቃውሞም እንደቀጠለ ነው። ከቤተ መንግሥታቸው ይፋ በሆነ መግለጫ መሠረት ንኩሩንዚዛ በራዲዮና በቴሌቪዥን የሚያደርጉት ንግግር በአገሬው አቆጣጠር ማታ ሁለት ሰዓት ላይ ነው። ለሶስተኛ ጊዜ መወዳደራቸውን የሚቃወመው ህዝብ ግን

እቅዳቸውን እስካልተዉ ድረስ እንቀጥላለን ባይ ነው። ፔርን ክሩንዚዛ ባለፈው ሳምንት በቡሩንዲ ጉዳይ ላይ ታንዛኒያ ውስጥ የሚካሄድ አንድ ስብሰባ ለመካፈል እግራቸው ወጣ እንዳለ መፈንቅለ መንግሥት ተሞክሮባቸው ግን እንደተረፉ ይታወሳል። እናም ወደ አገር ሲመለሱ መንግሥታቸውን ለመገልበጥ የዶለተውን መፈንቅለ መንግሥት ያከሸፉትን ወታደሮች አመስግነው ዶልተውብኛል ያሏቸውን ደግሞ አስረዋቸዋል።

በቁጥጥር ስር ከዋሉት መካከል ያኔ ማለት ነው፣ የቀድሞ ፖሊስ አዛዥ፣ የቀድሞ መከላከያ ሚኒስትርና የመፈንቅለ መንግስቱ አፈ ጉባኤ ይገኙባቸዋል። ትናንት ሰኞ የተካሄደው አፍሪካን ግሬት ሌክስ ማለትም የአፍሪካ ታላላቅ ሀይቆች ጉባኤ ቡሩንዲ ውስጥ ያለው ያልሰከነ ሁኔታ እስኪረግብ ድረስ ምርጫው እንዲተላለፍ ማሳሰቢያ መላኩ ይታወቃል። የሻይት ምልሻዎች በእስላማዊ መንግስት አማጺ ቡድን የተያዘችውን የኢራቋን አንባር ክፍለ ግዛት ዋና ከተማ ለማስለቀቅ

የመልሶ ማጥቃት እርምጃ ከመጀመራቸው አስቀድሞ በራማዲ ውስጥ መሰባሰባቸው ተሰማ። ከኢራቅ መንግስት ወታደሮች ጋር በመተባበር የሚካሄደው ይህ የመልሶ ማጥቃት ዘመቻ ባለፈው ጊዜ ትክሪትን ለመቆጣጠር ከተካሄደው ጋር ተመሳሳይ እንደሆነም ተነግሯል። ራሱን እስላማዊ መንግስት ብሎ የሚጠራው ቡድን በኢራቋ ከተማ ራማዲ ላይ ከፍተኛ ጥቃት በማካሄዱ ጠቅላይ ሚኒስትሩ ሃይደር አልአባዲ ላስተላለፉት ጥሪ የሻይት ሚሊሻዎች ትናንት ሰኞ ወደዚያው እያመሩ መሆናቸው ተሰምቶ ነበር።

ይህ ህዝባዊ መነሳሳት የአንባር ዋና ከተማ ራማዲን መልሶ በቁጥጥር ስር ለመዋል ከፍተኛ እገዛ ሊያደርግ እንደሚችልም ተገምቷል። ከራማዲ የሸሹት የጦሩና የጎሳ ኃይሎች በመቀናጀት የወሰዱት እርምጃ አይሲስ ወደ ዋና ከተማዋ ባግዳድ እንዳይዘልቅ የተደረገ መሆኑን ምንጮች ለአሜሪካ ድምጽ ትናንት ሰኞ መግለጻቸው ይታወሳል። የአካባቢው ባለስልጣናት ሲናገሩ ከኢራቅ ዋና ከተማ ባግዳድ 150 ኪሎ ሜትሮች ርቀት ላይ ባለችው የራማዲ ከተማ ውስጥ የተካሄደው የሶስት ቀናት ውጊያ ለአምስት መቶ ሰዎች ሞት ምክንያት ሆነዋል።

እንዲህ እንዳለ ዩናይት ስቴትስ የኢራቅ ኃይሎች ራማዲ ከተማን ከአይሲስ እንዲያስለቅቁ ልትረዳ ቃል ገብታለች። የአንባር ክፍለ ግዛት ዋና ከተማ ራማዲ የምትገኘው ከባግዳድ 125 ኪሎ ሜትሮች ርቀት ላይ ብቻ ነው። ዘገባ በመጽሔቱ ይኖረናል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰሜንና ደቡብ ኮሪያን በሚለየው እና ከጦርነት ቀጣናው በስተሰሜን በሚገኝ ስፍራ ያለ ፋብሪካ

ከነገ ወዲያ ሐሙስ እጎበኛ አለሁ ይላሉ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን። በካየሶንግ የኢንዱስትሪ ግንባታ አካባቢ የሚደረገው ይህ የባንኪሙን ጉብኝት አንድ የተባበሩት መንግስታት ድርጅት ዋና ጸሐፊያችን አካባቢ ሲጎበኝ ከ20 ዓመታት በላይ ለመጀመሪያ ጊዜ መሆኑ ነው። ዋና ጸሐፊው ጉብኝታቸውን ዛሬ ማክሰኞ ይፋ ሲያደርጉ በተናገሩት ቃል ፋብሪካው ለሁለቱም ኮሪያዎች በኩል የሚያገለግል ነው ብለዋል። ትናንት ሰኞ ማታ ሶል ሲገቡም ይህን ብለው ነበረው

የሁለቱ ኮሪያዎች የጋራ ግንኙነት እንዲሻሻል በመካከላቸው ሰላም ወርዶ መረጋጋት እንዲሰፍን የሚቻለኝን ሁሉ እንደማደርግ ፈቃደኝነቴን በድጋሜ አረጋግጣለሁ። ሚስተር ባን በካይሶንግ ጉብኝታቸው ወቅት ከሰሜን ኮሪያ ሰራተኞችና ከደቡብ ኮሪያ የንግድ ማህበረሰብ አባላት ጋር የሚገናኙ ሲሆን

ወደ 53 ሺህ ሰሜን ኮሪያውያን ሠራተኞች ወደ 120 በሚሆኑ የደቡብ ኮሪያውያን ፋብሪካዎች ተቀጥረው እንደሚሠሩም ይታወቃል። ካቡል ውስጥ ከተፈጸመ የጅምላ ግድያ ጋር በተያያዘ 11 የአፍጋኒስታን ፖሊሶች ዛሬ ማክሰኞ የአንድ ዓመት እስራት ተፈረደባቸው። ከታሰሩት መካከል አንዱ የወረዳ ፖሊስ አዛዥ ናቸው።

ፍርድ ቤቱ በዛሬው ችሎት ጥፋተኞች አይደሉም በማለት ሌሎች ስምንት ተከሳሾችን በነጻ ለቋል። እነዚህ እስራት ተፈርዶባቸው የተፈርደባቸው ፖሊሶች እንደ አውሮፓውያን ዘመን አቆጣጠር ባለፈው መጋቢት 19 ቀን ካቡል ውስጥ በ27 ዓመቷ ፈራኩዳ ላይ የጅምላ ድብደባ ሲፈጸምባት ዝም ብለው የተመለከቱ ናቸው ብለዋል ዳኛው። ግድያው በወቅቱ ፕሬዚዳንቱን አሽራፍ ጋኒንና የተባበሩት መንግስታት ድርጅትን ጨምሮ የተለያዩ አካባቢዎች ያያሌ ህዝብ ተቃውሞ መቀስቀሱ

አይዘነጋም። ስደተኞችን ላለመቀበል ቸልተኝነት በሚያሳዩት የደቡባዊ ምስራቅ መንግስታት ላይ የተባበሩት መንግስታት ጫና እያደረገባቸው መሆኑ ተገለጠ። ድርጅቱ በተለይ በታይላንድ በኢንዶኔዥያ እና በማሌዥያ መንግስታት ላይ ነው ትኩረት ያደረገው። እነዚህ መንግስታት፣ ይላል፣ የተባበሩት መንግስታት መስሪያ ቤቶች ጣምራ ያወጣው መግለጫ፣ ተስፋ የቆረጡና ከሀገራቸው የወጡ ስደተኞችን መግፋት ማቆም ይኖርባቸዋል። በዘገባዎች መሰረት

ከሀገራቸው የተሰደዱና ከጉዟቸው ተሰናክለው የሚገኙ ሴቶች፣ ወንዶችና ህፃናት አስቸኳይ ምግብና ውሃ በሚፈልጉበት ሁኔታ ውስጥ ይገኛሉ። አድማጮች፣ ዜናው አበቃ።

ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ አዲሱ አበበና አሉላ ከበደንን የሰዓቱን የዓለም ዜና ነው ያስቀድም ነው። ከዚህ የዕለቱ አብይ ርዕስ ነው የሚከተለው። ከዚያ በፊት ታዲያ ቆየት ብለው ከሚሰሙት ዘገባዎች አንዱን ለቅምሻ፣ የውሃ ችግር ለምን እስካሁን ድረስ አልተፈታም

የሚል ጥያቄ ነው። ችግሩም በእኔ እይታ የገንዘብ ችግር አይደለም። ውሃት ያደግ እኮ ለበዓላት የሚያወጣው ገንዘብ በመቶ ሚሊዮኖች የሚቆጠር ነው። ባለፉት አምስት ዓመታት በየጊዜው የሚደረገው ድግስ፣ የሚጠፋው ገንዘብ የተቃዋሚ መድረክ ሊቀመንበር አቶ ገብሩ አስራት በመቀሌ ስላለው የውሃ እጥረት ከተናገሩት የተወሰደ ነው። ዝርዝሩን በሁለተኛው አጋማሽ እናቀርባለን። አሁን የዕለቱ አብይ ርዕስ

የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በጅማ ከተማ በዛሬው ዕለት የአውሮፕላን ማረፊያ ማስፋፊያ ፕሮጀክት መርቀዋል።

በጅማ ከተማ ወደፊት የሚገነባ የኢንዱስትሪ ዞን የመሠረት ድንጋይ ማኖረዋል። ከጅማ ቦንጋ 110 ኪሎ ሜትሮች ርቀት ያለው የአስፋልት መንገድ መርቀዋል። ጠቅላይ ሚኒስትሩና ሌሎች የመንግስት ባለስልጣናት ባለፉት ሁለት ሳምንታት በርካታ የመሠረተ ልማትና የህዝብ አገልግሎቶችን ሲመርቁ ሰንብተዋል። ባልደረባችን ሄኖክ ሰማ እግዜር ዛሬ በጅማ ተገኝቶ ሥነ ሥርዓቱን ተከታትሏል። የከተማዋንና የአጎራባች የገጠር መንደር ነዋሪዎችም አስተያየቶች አካቷል። እነሆ።

ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በዛሬ ዕለት በጅማ ከተማ መርቀው የከፈቷቸው የመጓጓዣ መሰረተ ልማቶች ወደ አንድ ቢሊዮን ብር የሚጠጋ ገንዘብ ወጪ የተደረገባቸው መሆኑን የኢትዮጵያ መንግስት አስታውቋል። በ1956 ዓ ም ስራ የጀመረው የጅማ አባጅፋር የአውሮፕላን ማረፊያ ጣቢያ ከ250 ሚሊዮን ብር በላይ ወጥቶበት ትላልቅ አውሮፕላኖችን ለማሳረፍ የሚያስችል ብቃትና

በአንድ ጊዜ መንገደኞችን የመቀበልና የመሸኘት አቅሙን በሶስት እጥፍ አሳድጎ 118 ወጪና ገቢ መንገደኞችን በተመሳሳይ ወቅት የመቀበል ብቃት ማግኘቱን መንግስቱ አስታውቋል።

ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ወደ ተለያዩ አካባቢዎች በመጓዝ የምረቃ ሪባኖችን ሲቆርጡና የመሰረት ድንጋይ ሲያኖሩ ነው የሰነበቱት። የጅማን ህዝብ እንኳን ደስ ያላቸው ካሉ በኋላ የአውሮፕላን ማረፊያ ጣቢያውን መገንባት ለምን እንዳስፈለግ አብራርተዋል። በታዋቂው የጅማ ንጉስ አባ ጀፋር ስም የተሰየመው ይህ ዘመናዊ የአውሮፕላን ማረፊያ ከነ ሙሉ ቁሳቁሶቹ በመጠናቀቁን ምክንያት በማድረግ

በመካከላችሁ ተገኝቼ ይህንን በዓል ተካፋይ ለመሆን በመቻሌ የተሰማኝን ልባዊ ደስታ እየገለጽኩ እንኳን ለዚህ ያደረሰን እላለሁ። ይህ አውሮፕላን ጣቢያ መሰረታዊ የሆኑ ምክንያቶች ስላሉት ነው የተገነባው። በመጀመሪያ ደረጃ የትራንስፖርት አገልግሎት በአካባቢው ላለው ህዝብ

ኢንቨስተሮችን ጨምሮ የጅማ ዩኒቨርሲቲ ተመራማሪዎች፣ ሌሎች ቱሪስቶች ወደዚህ አካባቢ በፍጥነት እንዲመጡና በዚህ አካባቢ ያለውን እምቅ የቱሪስትና የተፈጥሮ ሀብት ልማት ላይ ለማዋል በማሰብ ነው። ከሁሉ በላይ የጅማ አካባቢ ያለው የተፈጥሮ ሀብት ተዝቆ የማያልቅ እንደመሆኑ መጠንና እንደ ማንኛውም ታዳጊ አገር

ኢኮኖሚያችን የተመሰረተው በግብርና እንደመሆኑ መጠን ግብርናችንን በማዘመን ወደ ከፍተኛ እሴት የሚጨምሩ ግብርና ለመቀየር ብሎም ለዓለም ገበያ ለማምረት በቀጥታ ከዚህ አውሮፕላን ማረፊያ ወደ ዓለም ገበያዎች ለመብረር እና ለመጫን አስፈላጊ ስለሆነ ነው የተመሰረተው። ጠቅላይ ሚኒስትሩ በዛሬው ውሏቸው ሁለተኛ ስራቸው

ጅማን ከቦንጋ የሚያገናኘውን የ110 ኪሎ ሜትር የአስፋልት መንገድ መመረቅ ነበር። የኢትዮጵያ መንገዶች ባለስልጣን ቃል አቀባይ አቶ ሳምሶን ወንድሙ የመንገድ ስራው ከኢትዮጵያ መንግስት የልማት በጀትና ከአፍሪካ ልማት ባንክ በተገኘ ከ680 ሚሊየን ብር በላይ የተከናወነ ነው ብለዋል። ጠቅላይ ሚኒስትሩ የጅማ ውሏቸውን ሲያጠናቀቁ ወደፊት በጅማ ከተማ አቅራቢያ ለሚገነባ የኢንዱስትሪ ዞን የመሰረት ድንጋይ ኑረዋል።

የጅማ ከተማ ነዋሪዎች በዛሬ ዕለት የተመረቁት የመሰረተ ልማት ግንባታዎች በእጅጉ ይጠቅሙናል ሲሉ ለአሜሪካ ድምጽ ሬዲዮ ገልጸዋል። ይጠቅማል። ድሮ እኮ አዲስ አበባ ሄደን ነው እኛ ተመዝግበ ወርዘን ፓስፖርቱን ምኑ ምኑ እዙ ጨርሰን ስትሬት ላይ መብረ ነው ያ አይጠቅምንም።

ቀጣዩ እሁድ ምርጫ ይካሄዳል። በዚህ ምርጫ እርስዎ በቂ መረጃ አግኝተው የመራጭ ካርድ፣ የድምጽ መስጫ ካርድ ወስደዋል። በምን መስፈርቶች ነው ለማን ግለሰብ ወይ ለየትኛው ፓርቲ ድምጾትን ሊሰጡ የወሰኑት? በምን በብን መስፈርቶች ነው? ለምንድነው ኢህአዴግ ነው የሚመርጡት?

ይጠቅምናል፣ ያስተድናል ብዙ ነገሮች እያየን ነው። የልማት እንቅስቃሴ ይኸው እስከንደርስ እያየን አለን። ልማት እያንቀሳቀሰ ነው። ለዘመናት ተዘግቶ የነበረ አባይ ግድብ ለታሪክ ብቻ ይበቅኛል

ድሮ ታሪክ ያውቃለሁ። ስለዚህ ደስተኛ ኖት ማለት ነው? ደስተኛ ነው በዚህ መንግስት ተግባራዊነት አግኝተናል። አንድ እሱ ብቻ ሳይሆን ልማቱ ግንባታ እየተካሄደ ነው። ሃይድሮሊክ ፓወር በየ ቦታ እየተመሰረተ ነው። ህንፃዎችን እያየ ነው። በጉል ስራ ክራይ ቤት ነው የሚኖረው። ይሄው ይህን ነው መተደርደ በቃ ይህን ነው አድርገህ የሚኖረው። ስሞትም አልበል ደመቀች ይባላለሁ። ወይዘሮ ደመቀች፣ በመጭ ሁድ ምርጫ ይካሄዳል ኢትዮጵያ ውስጥ፣ ይሳተፋሉ በዚህ ምርጫ? አዎ

ተሳታፊ ነኝ። አዎ በምን መስፈርቶች ነው እንግዲህ ድምጾትን የሚሰጡት እርሶ? ያው በተማርኩት መሰረት በቀበሌ በተማርኩት መሰረት ይሳተፋለሁ። ማን ያስተማሩት? ቀበሌ፣ ቀበሌ ስብሰባ ላይ ነበር። ያው ልቀን ብራችን ምርጫው አመራረጡን ሁሉ ተምረ ነዋል። እንግዲህ ቀን ሁለት እንግዲህ የደን የተማርነው ትምህርቱ ትምርቱ መሰረት ምርጫችን ይመርጣል። ለአሜሪካ ድምፅ ሬዲዮ ለደህንነታችን እንሰጋለን በማለት ስማቸውንና ድምፃቸውን በሬዲዮ ለማስቀረጽ ያልፈቀዱ ነዋሪዎች

በከተማዋ የተለያዩ የልማት ስራዎች መኖራቸውን ገልጸው በርካታ የአስተዳደርና የመብት ይዞታ ጉድለቶች መኖራቸውን ይናገራሉ። ከጅማ ከተማ አቅራቢያ የሚገኙ የገጠር ቀበሌዎችም አምርተናል። ከረዩ መንደር በግብርና ስራ የሚተዳደሩ በአስፋልት አጠገብ የሚኖሩ አርሶ አደሮች የሚኖሩባት ልዩ ስፍራ ነች። አቶ መሐመድ ማርፈጃቸውን ከብቶቻቸውን ጠምደው ሲያርሱ ከቆዩ በኋላ ለአጥር የሚሆን ቅንጭብት እየከተከቱ ነው። ስሜ ማመድ ነው።

የሚኖርበት እንግዲህ ቃሻር ሼፍ ገበሬ ነው። አሁን እንግዲህ ወስኔናል፣ እንግዲህ ወስኔናል። በምንድን ነው የወሰኑት? ያው በእንትን በምንድን ነው ከኒሳ በአማርኛ የምን ትባላለች? ንብናል፣ ንብ ነች። ለምን ንብን መረጥ? ያው እንግዲህ በቃ ስያሳዩናል።

የሚያሳየን እሱ ብቻ ነው። እሱ መረጥልናል። መረጡ። ሌላ አማራጭ እንዳለ ያውቃሉ። ተቃዋሚዎች አሉ። እሱ ጋኛ አላየንም። እነሱ ብቅ ብለው ለኛ አልታየም። አልነገሯችሁ? አዎ፣ አልነገሩንም። እኛ ጋር አልደረሱም። እኛ ጋር ሌላኛው ጎረቤታቸው ደግሞ ያሉባቸው መሰረታዊ ችግሮች በተለይ የንጹህ ውሃና የግብርና ግብአት እጥረቶችን ይዘረዝራል። ስሜ ማመደሚን ሀጂ ነው።

አሁን በአሳ ያለው ብ ወደ ውሃ ሄድኩ ነው። ውሃ ምንድን ነው? እናንተ አካባቢ ያለው ችግር፣ ውሃ ችግር። ውሃ ቦምባ የለም እኛ ጋ ቦምባ። በእጅ ምናምን ቆፍሮ ምናምን ብሎ አንዳንድ ቦታ አልፎ ቆፈረ፣ አንድ በማሽን ደግሞ የተቆፈረ፣ የኮሚቴ ሊቀመንበሩ አካባቢ ምናምን ራሱ ጋር ቆፍሮ ይጠጣል። እኛ በጣም ችግር ውስጥ ነው አለው። ይህ እንግዲህ የጉድጓድ ውሃ መሆኑ ነው። ውሻ ይጠጣል፣ ሁሉም ነገር አውሬ ምናምን ይጠጣል። ዛ ሄዶ እኛ የሚጠጣ ነው። እናንተ በአይን

አሁን እንግዲህ እዚህ ፊት ለፊት የሚታየኝ ጭቃ አለ። ጭቃውን ተሻግረን በድንጋይ ላይ ቆመን እያለፈን ነው። በስተግራይ በኩል እንግዲህ ውሃ የኩሬ ውሃ ይታየኛል። የኩሬ ውሃ ነው ከመሃል የበቃሉ እንዳለ ጀርሜ ብቻ ነው። ልጆቹ እንደዚህ የቆሙ የሴት ልጅ የወንድ ልጅ እንደዚህ ወደ መቶ ሁለት መቶ ሶስት መቶ በላይ ነው ይሄ ውሃ ሚጠጡ ውሃ ደግሞ በሳምንት ኪኒን ገንዘብ በጣም ጨረሴ

በጅማና አካባቢዋ ኦህዴድ ኢህአዴግን ወክለው ለህዝብ ተወካዮች ምክር ቤት የሚወዳደሩት ዶክተር ኬባ ኡርጌሳ በዛሬው እለት የጅማ አባጅፋር አውሮፕላን ማረፊያ ሲመረቅ አግኝቻቸው ከመራጮች የቀረቡ ጥያቄዎችን አንስቼባቸዋለሁ። ህዝቡ ከድርጅትና ከመንግስት ያገኛቸው ውጤቶች ስለ

እንግዲህ በተለይ ደግሞ የተቃዋሚ ፓርቲዎች ገዥው ፓርቲ ኢህአዴግ እና መንግስቱ አስተዳደሩ ሚናቸው መለየት ተስኗቸዋል ይላሉ። ለምሳሌ እንደ ዛሬው አይነት ዝግጅት በዚህ በምርጫ ወቅት መሰናዳቱ የመንግስትን ሀብት ለፓርቲ ፖለቲካ ወይም ለምረቱኝ ዘመቻ መዋል ነው በማለት ሲከሱ ይቆያሉ። ይሄ ልዩነት በእናንተ እንዴት ይታያል? እንግዲህ ማንኛውም መንግስት የሰራውን ይመርቃል። ይሄ ለእኛ አዲስ ነገር አይደለም።

ምርቃቱ ለምን አሁን ሆነ ከሆነ፣ ስራው ሲያልቅ ሁል ጊዜ ይመረቃል። አጋጣሚ ኮንሳይድ አድርጎ ሊሆን ይችላል እንጂ ይሄ ለምርጫው ተብሎ የሚደረግ ምረቃም አይደለም። ፕሮጀክቱ እንዳየኸው የተጠናቀቀው አሁን ነው። ሲጠናቀቅ ደግሞ የተያዘው እንዲያውም ከዚህ ቀደም ብሎ ነበረ ይመረቃል

ሰዎቻችን ጊዜ እንጂ ነበር ይመረቃል የተባለ ይሄ ለፖለቲካል ኮንሰምሽን ካልሆነ በስተቀረ ማንኛውም ልማትን ሰርቶ ሲጨርስ ይመርቃል። ያው ነው የሆነው፣ የተለየ ነገር በተደጋጋሚ እንደምንሰማው ኢህአዴግ በምጣኔ ሀብት ረገድ ያመጣውን ለውጥ በህዝቦች ለህዝቦች ስራ ፈጥር ያለሁኝ ይላል። እንዲያው በአጠቃላይ ትናንት ከትናንት ወዲያ ያነጋገርኳቸው ለእርሶ ድምፃቸውን እንደሚሰጡ የገለጹልኝ የገጠር አካባቢዎች ስሄድ ቪዲዮ ላሳየው ትችላለሁኝ

የኩሬ ውሃ ነው የሚጠጡት። ነገር ግን ለእርስዎ ድምጻችን እንሰጣለን ይላሉ ለእንደዚህ አይነት ሰዎች መልእክቶት ምንድን ነው? እንግዲህ ዋናው መጀመሪያ አመሰግናቸዋለሁ ለእኔ ድምፅ ለመስጠት በመዘጋጀታቸው ለእኔ ብቻ ሳይሆን ለድርጅቱ ነው ባይዘው ድምፁ ለመስጠታቸው የተዘጋጁት ብዬ አስባለሁ። እስካሁን ድረስ ምናልባት እነዚህ ከገጠር ወደ ከተማ የተመለሱ በቅርብ ጊዜ የመጡ አሁን በቅርብ የተመረቀ ውሃ ፕሮጀክት አለ። እነሱን የማስፋፋት ስራቸው ሰብቶ ይደርሳቸዋል እና እነሱም ከድርጅቱ ሳይ አቁረጡ

ነሱም እንመርጣለን ስሉ የምርጫ ጉዳይ ሳይሆን ተስፋም ስላላቸው ነው። ያንን ተስፋቸውን ደግሞ ኢህአዴግ ብዙ ጊዜ ያሟላልና ተስፋቱን ለመምረጥ ስለወሰኑ አመሰግናቸዋለሁ። በጅማ ለኦሮሚያ ምክር ቤት ኦህዴድ ኢህአዴግን ወክለው የኦሮሚያ ክልል ፕሬዚዳንት አቶ ሙክታር ከድር፣ ወይዘሮ ኡሚ አባ ጀማልና አቶ ሰለሞን አባባ ይወዳደራሉ። በጅማ ገዢው ፓርቲ ያሸንፍ ወይም ተቃዋሚዎች

ለማህበረሰቡ እድገትና ዘለቄታነት ያለው የኑሮ መሻሻል መስራት ይጠበቅባቸዋል። በሌሎች የሀገሪቱ ክፍሎች እውነት እንደሆነው ሁሉ ድህነት በስፋት መኖሩና በተለይ በገጠር አካባቢዎች የምጣኔ ሀብት ተሳትፎና የማህበረሰብ አገልግሎቶችን ማስፋፋት ቀጣዩ ስራቸው ይሆናል። በነገ ዕለት የጅማ ከተማና አካባቢዋን የተቃዋሚዎችና የግል ተወዳዳሪዎችን እንቅስቃሴ አቀርባለሁ። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ ከጅማ

ሄኖክ ከጅማ ወደ አምቦ በሚመልሰን ቀደም ብሎ እንዳደረሰን ሌላ ዘገባ ነው የምንወስዳቸው። በአምቦ ከተማ ምሳ ላይ ከጓደኞቻቸው ላይ ተቀምጠው ሲወያዩና ሲጨዋወቱ ባልደረባችን ሄኖክ ቀደም ብዬ እንደገለጽኩት የድምፅ መቅረጫውን ይዘው የተቀላቀላቸውን ሁለት መምህራን የፖለቲካ ምርጫና ሕይወት በመጠኑ መልከት ያደርጋል በቀጣዩ ዘገባው።

ባሏን ያልደገፈች ማንን ትደግፋለች? እስቲ ስምህን አስተዋውቀንና የምትወዳደርበትንም ወረዳ ግለጽልኝ። እኔ የምወዳደርበት ምዕራብ ሸዋ ዞን አንቦ ወረዳ ላይ ነው የተወዳደርኩት። ቶሌራ ኩመሰበራለሁ መድረክን ወክዬ ወይም ኦፊኮንን ወክዬ ነው የተወዳደርኩት።

እንግዲህ እዚህ የምንገኘው ከባለቤቴ ጋር ነው። ሁለታችሁም መምህራን ናችሁ? መምህራን ነን። ሁለታችን ሰብአዊ መብት አይቼ ሰምቼ እነሱን መርጫለሁ። ስለዚህ እነሱን እደግፋለሁ። ህዝቡ ድጋፍ አላችሁ? እዚህ ድጋፍ ይሰጣቸዋል። አዎ በጣም እኔ 99 ፐርሰንት ህዝብ ድጋፍ ይሰጣል። እነሱ የሚያደርጉት የሆነ ቴክኒክ አላቸው። በአንድ አምስት ተደራጅተው አንድ ለአምስት ማለት ነው

እነሱን አሳምነው ንብን እንጂ ሌላ እንዳትመርጡ የሆነ ነገር እናንተን ይቀርጻል እያሉ ሰዎችን የሚያጨበርብሩት እንጂ

ሪያሊቲ በቃ እኔ በጣም ህዝብ መድረክን ይመርጣል። እንግዲህ አምቦ ጉደር ይህን አካባቢ ይዞ በጠቅላላ ኢህአዴግ አንድ ለአምስት በሚለው በአባላቱ እንደሚያደራጅ ነው የገለጽከው። ኦፌኮ ደግሞ በአንጻሩ ብዙ ህዝባዊ ሰልፎችን ይጠራል፣ ስብሰባዎችን ያካሂዳል። ኢህአዴጎችም እንደዚህ አይነት ሰፊ የህዝብ ማሰባሰብ አይነት ስራ ይሰራሉ አይሰሩም? ማለት ስብሰባ ይወጣሉ ይጠራሉ ግን

ብዙ ሰው አይወጣም። ሰው ካልወጣ የውኔ ነገር ይወስዳሉ። በአንድ አምስት እንትን አድርጎ ያወጣሉ እንጂ እንትን። ስለዚህ እነሱ የተለየ አደረጃጀት ነው ያላቸው ማለት ነው። እስኪ ሙሉ ስምሽ እንገርኝ ና ባለቤትሽ እንግዲህ የፖለቲካ ተወዳዳሪ ነው ፈቀድሽ አንቺ? አዎ እኔ ፈቅጃለሁ። እኔ ስሜ መምህር ትርብቃሽ እሸፈራው እባላለሁ። ምዕራብ ሸዋ ዞን አምቦ ወረዳ ነው የማስተምረው። ትምህርት ቤቴም ቆራ ይባላል። እዛ ነው የማስተምረው።

እሱ መድረክ ወክሎ በመወዳደሩ በጣም ደስ ይለኛል። ደግፈዋለሁ። አዎ የእኔ ደጋፊ ናት ሲል ነበር። ፖለቲከኛ ባል ሲኖር እንዴት ነው? ጥሩ ነው እንግዲህ መምህርት ነሽ አንቺ በመንግስት ስራ ነው የተሰማራሽው። ጥሩ ነው ፖለቲከኛ ባል ጥሩ ነው። አንዳንዴም ችግር ቢኖረውም እሱ እንወጣዋለን። ያው አምነንበት ነው የገባነው ስለሆነ ችግርም ካለ እንወጣዋለን። ምን አይነት ችግር ለምሳሌ

ለምሳሌ ከትንሹ ብንነሳ፣ ትምህርት ቤት አሁን እንደ ሌሎቹ እንደፈለግን ፍቃድ መወሰድ አንችልም። ፍቃድ ከወሰድኩ ነው ለማነሳሳት ነው የሄደችው ለቅስቀሳ ነው የሄደችው ነው የሚባለው። ለችግር እንኳን ፍቃድ አንወስድ ማለት ነው። ሁሉ ችግር አለ፣ ከትንሹ ከተነሳ ማለት ነው። ወደ ሌላ ደግሞ ስንሄድ ዝውውር አናገኝም። አሁን እሱ

አገልግሎቱ ብዙ ነው። ነገር ግን አሁን ገጠር ነው የሚያስተምረው። ከሱ በኋላ ያሉት ምላስ ስላላቸው ከእነሱ ስር ስለሚሮጡ አሁን ቢሮ ነው የገቡት። አሁን ቢሮ የገቡ አሉ።

እነዚህ እነዚህ ችግሮች፣ ስለዚህ እነዚህን ሁሉ ተጋፍጣችሁ ነው ማለት ነው የፖለቲካ እንቅስቃሴ ውስጥ የገባችሁት። ቅድም ስትነግረን የኢህአዴግ አባል እንደነበርክ ስትነግረ ነበረ። እስኪ ንገረኝ ስለ እሱ፣ እንዴት ቀየርክ? መጀመሪያ ያው ትምህርቴ ወደ ስራ ሲገባው 1997 ነው የገባው። እዚህ አሁን ጥብስ ምሳዘው እየበሉ ነው ማናግራቸው። ጥብሱ ችችችችች ይላል።

እሺ፣ ያው ከኢህአዴግ እንዴት እንደወጣ እየገለጽክልኝ ነበር። እሺ፣ እነሱን አባል ነበር። ያው ዳይሬክተር ሰርቻለሁ፣ ሱፐርቫይዘር፣ አጠቃላይ አምስት አመት የእነሱ እንትን ሆኜ ሰርቻለሁ ማለት ነው። ከዛ በኋላ ያልሆነ ነገር ውሸት ውሸት ህዝባችን እንትን እንዳያረጋለን እያሳሳት ነው። እኔ ሪያሊቲን እንጂ ውሸትን አልወድም። ጴንጤ ነኝ በእምነትም

ስለዚህ እነሱ ለሚና አይዋሽም እያሉ መጨረሻ ላይ እኔ እንዳጋጣሚ ሆነው የዘመዴ ቤት እጅ አለው። የዘመዴ ቤት ደግሞ ላያዊ ሆነው የተከራዩት እኔ አጋጣሚ እነሱን እንዳከራዩ አላቅም። እንዳጋጣሚ ሄድኩና

የወረዳ ምክትል ቢሮ ማለት ነው። የእኛ ቢሮ ምክትል ነው። እዛ አያየኝና አምስት ደቂቃ ውስጥ ከዛ ደወሉልኝ። የት ነው ያለ ስሉኝ፣ አንብ ውስጥ ነኝ አለ። ከዛ በኋላ በሳምንቱ ደብዳቤ ብቻ ነው የሰጡኝ። ምንም ሳይጠየቁኝ ደብዳቤ ሰጡኝ። የምን ደብዳቤ ከሱፐርቫይዘር

ለቃችሁ ወደ መምህርነት ወደ ተራባልነት ወረድክ ማለት ነው። እሺ ከዛ ወደ ኦፌኮ ዞርክና አሁን እየተወዳደርክ ነው። በጣም ነው የማመሰግነው። መልካም እድል። በዚህ በምታደርገው የምረጡኝ ዘመቻም እንግዲህ ጥብስህን እንድትበላ ምሳህ እንድትበላ ልተው። በጣም እናመሰግናለን።

ዩናይትድ ስቴትስ የኢራቅ ኃይሎች ራማዲ ከተማን ከአይሲስ እንዲያስለቅቁ ልትረዳ ቃል ገባች። የአንባር ክፍለ ሀገር ዋና ከተማ ራማዴ የምትገኘው ከባግዳድ 125 ኪሎ ሜትር ርቀት ላይ ብቻ ሲሆን ባለሥልጣናት አሁን እያንዣበበ ባለው ጦርነት ድልም ይምጣ ሽንፈት

አሸባሪውን ቡድን ሊጠቅም ይችል ይሆናል ብለው ይሰጋሉ። የቪኦኤ ብሔራዊ ጸጥታ ዘጋቢ ጄፍ ሴልደን ከዩናይትድ ስቴትስ መከላከያ ሚኒስቴር ያስተላለፈው ዘገባ አለ። ቆንጅታዬ ታቀርባለች። እስላማዊ መንግስት ነኝ የሚለው ቡድን ራማዲን እንዴት አድርጎ እንደተቆጣጠራት ሞቅ አድርጎ የሚያሳይ ቪዲዮ ነው በኢንተርኔት ያወጣው እናም

የዩናይትድ ስቴትስ ባለስልጣናት እንዴት ሊሆን ቻለ የሚለውን ማስረዳት አልቀረላቸውም። ይህ ሊሆን እንደሚችል ከተረዳን ቆየት ብለናል። ራማዲን ከከበቧት አንድ ዓመት ገደማ ይሆናልና የዩናይትድ ስቴትስ የመከላከያ ሚኒስቴር የፔንታጎን ቃል አቀባይ ኮሎኔል ስቲቭ ዋረን ናቸው።

ይህ ማለት አሁን እኛ ከኢራቃውያኑ አጋሮቻችን ጋር ሆነን ራማዲን ማስለቀቅ አለብን ማለት ነው። የኢራቅ ኃይሎች በከተማዋ ያሏቸውን ይዞታዎች በሙሉ ማለት ይቻላል ለቀው ወጥተዋልና።

እስላማዊ መንግስት ተዋጊዎችን ድል መጥቶ የማባረሩ ኃላፊነት በዩናይትድ ስቴትስና ትናንት ሰኞ የቡድኑ ኃይሎች ላይ ስምንት ድብደባዎችን ባደረሰው ህብረት የአየር ኃይል ላይ ነው ያረፈው። የዩናይትድ ስቴትስ ባለስልጣናት ግን የከተማ ውስጥ ፍልሚያ ራሱን የቻለ ፈተና ስለሚፈጥር ያ በቂ እንደማይሆን እየተናገሩ ናቸው። በአካባቢው ያሉት የኢራቅ ኃይሎች ጥንካሬም ሌላው አጠያያቂ ጉዳይ ሆኗል።

ቀደም ብሎ የተገኙ ጥቆማዎች እንደሚያሳዩት የኢራቅ ኃይሎች የእስላማዊ መንግስቱን ተዋጊዎች የሚበልጥ ብዛት እያላቸው ከተማይቱን ለቀው መውጣታቸውን ተረድተናል ይላሉ አንድ ከፍተኛ ወታደራዊ ባለስልጣን ለቪኦኤ በሰጡት ቃል።

ለጊዜው በኢራቅ ጠቅላይ ሚኒስትር የክተት አስቸኳይ ጥሪ መሰረት ራማዲ ዙሪያ እየተሰባሰቡ ካሉትና ከመካከላቸው የኢራን ታማኞችም ካሉባቸው የሀገሪቱ ሺያ ሚሊሺያዎች በኩል ሊሆን ይችላል እገዛ የሚገኘው። ያ ደግሞ እስላማዊ መንግስትን ሊጠቅመው ይችላል ተብሎ የሚሰጋበት ጉዳይ ነው።

የሺያ ኃይሎች በብዛት በሱኒዎች አካባቢ ሲታዩ ቡድኑ ሆን ብሎ የሃይማኖት ውጥረትን ለመቆስቆስ ሊጠቀምበት ይችላል ሲሉ የዩናይትድ ስቴትስ የስለላ ባለስልጣናት አመልክተዋል። ማይክል ፕሬገንት ቀድሞ የዩናይትድ ስቴትስ የስለላ መኮንንና ኢራቅ ውስጥ ወታደራዊ አማካሪ የነበሩ ናቸው።

አይሲስ ወደ ባግዳድ በገፋ መጠን ባግዳድ የሃይማኖት ልዩነት መልክ እየያዘችና ሱኒዎችን የማትደግፍ እየመሰለች ትሄዳለች። ይህ ደግሞ የሱኒዎች የትጥቅ አመፅ ሊቀሰቅስ ይችላል፣ በአይሲስ ላይ ሳይሆን በመንግሥቱና በሽያ ሚሊሻዎች ላይ ከአይሲስ ጋር ወግኖ ግን አይደለም።

ከዚህም በላይ እስላማዊ መንግስት እንዲህ ያለውን ብጥብጥ አዳዲስ ተዋጊዎችን ለመመልመል ፕሮፓጋንዳ ሊያውለው ይችላል ሲሉ የስለላ ባለስልጣናት ስጋታቸውን ይገልጻሉ። ያም ሆነ ይህ የኋላ ኋላ የኢራቅ የምድር ጦር ኃይሎች በህብረቱ የአየር ኃይል እየተደገፉ

ራማዲን ከአይሲስ ለመንጠቅ እንደሚችሉ የዩናይትድ ስቴትስ ባለስልጣናት ያምናሉ። ይሄ እንዲሆን ግን ከተማዋ ውስጥ መውጫ አጥተው የተጠመዱ ሰዎች ረጅም ጊዜ መጠበቅ ሊኖርባቸው ነው ይላሉ የመከላከያ ሚኒስቴር ባለስልጣናት። እንደምናየው ሰዎች እየተገደሉ ነው፣ እየተረሸኑ ነው። የአይሲል መለዮ የሆነውን አረመኔያዊነትን እያየን ነው።

አድማጮች፣ አሁን ማሳሰቢያ።

በአካባቢው ያዩትንና ያስደሰቶትን ያስገረሞትን ወይም እንዲያው ቀልቦን የሳበ ክስተትና ሁኔታ በእጅ ስልኮ ፎቶ አንስተው ከዚያው ከእጆ ላይ በቪኦኤ አፕ ሊልኩልን እንደሚችሉ ያውቃሉ። በእጅ ስልኮ ፎቶግራፍ አንስተው ከላኩልን፣ የአሜሪካ ድምፅ ራዲዮ የአፍሪቃ ቀንድ አገልግሎት በፎቶ መድብሎቹ ወይንም ጋለሪዎቹ ውስጥ ያስገባሎታል። በቅድሚያ የቪኦኤን አፕ ለአንድሮይድ ተጠቃሚዎች ከጉግል ፕሌይ፣ ለአይኦኤስ ተጠቃሚዎች

ከአፕስቶር ለኖኪያና የቆዩ ስማርት ስልኮች ከኤም ዶት ቢ አይ ኤን ዩ ዶት ኮም ያገኙና በእጅ ስልኮ የፊት ገጽ ላይ ያኖሩ። የእርስ ወደ ሆነው ሳይት ለመሄድ ወደ ዌብሳይታችንም ገብተው ትክክለኛውን ማገናኛ ወይንም ሊንክ ተጭነው ሊከተሉ ይችላሉ። ለምሳሌ በአካባቢዎ ያዩትን የተፈጥሮ ውበት ወይም የከተማ እንቅስቃሴ ወይም የግብርና ስራ ወይም የከብት እርባታ ወይም የጉዞ ማስታወሻ በፎቶ ሊያሳዩን ከፈለጉ በቪኦኤ

የአማርኛ ቋንቋ ገጽ ላይ በላይኛው የቀኝ ጥግ ያለውን ቀስት ይጫኑና የፎቶ ካሜራውን ምስል ይጫኑ። ከዚያም አዲስ ምረጥ የሚለውን በመጫን የፈለጉትን ፎቶ ሊያነሱ ይችላሉ። ወይም ደግሞ ከክምችት ይምረጡ የሚለውን በመጫን ቀደም ሲል ካነሷቸውና በስልኮ ላይ ከሚገኙ ፎቶግራፎች የፈለጉትን ወደ ዌብሳይታችን ማሳፈር ይችላሉ። ለሚልኩት ፎቶ ርዕስ ይስጡት። ፎቶ ስለምን እንደሆነ ይግለጹ። ስሙን ያስፍሩበትና የብዕርም ስም ሊሆን ይችላል። ለመላክ በገ

ላይ የላይኛው የቀኝ ጥግ ላይ የሚገኝን ላክ የሚለውን ቁልፍ ይጫኑ። የፎቶግራፉ የባለቤትነት መብት ከተረጋገጠ በኋላ የሚመረጡ ፎቶዎች በፎቶ መድበላችን ወይንም በጋለሪያችን ላይ ይወጣሉ። እርስዎም ማንም ወደ ገጻችን የሚገባ ሊያያቸው ይችላል። አሁኑኑ ይሞክሩት። መልካም ፎቶ በቪኦኤ አ

አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው የምናስተናግዳችሁ አዲሱ አበበና አሉላ ከበደ። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነፃው የስልክ መስመር 2022059942 የውስጥ መስመር አስራት ከደረሱን በርከት ያለው አስተያየቶቻችሁ ጥቂቱን የምንሰማበት ነው።

ቮይስ ኦፍ አሜሪካ እንደምናችሁ ደህና ናችሁ ወይ? ከዚህ አለፈ በሀገራችን የሚካሄደው ያለ ምርጫው ደግሞ እችን ካርድ የምንያ ካርድ ህዝብ የሚያሳያት ያለ ካርድ ስንት ደም ተከፍሎባት የመጣ ካርድ ናት። በናጻ የመጣ ካርድ አይደለም። አንድ አንድ ኦቦዞች እንደሚያቸው እንደሚሰማቸው ከሆነ ትክክለኛ አበድረኝ እና ነገ ሊመልስልን ረቤ ምንክያለን መጀብር ተብሎ የመጣ ነው ስላቸው። ስንት ደም የተከፈለበት ካርድ ነው። ይሄ ምርጫ ምካሄደው በናጻ የመጣ አይደለም እና

ባካቸው ይሄንን ነገር እንድታስታወቁ ልን ይሄን ነገር እንድታስተላልፉ ልንስተላልፉ ባካቸው እኔ ለብሄሮች እንለምናላቸው። ዶክር አድማጫቸው ናይ ሰሞኑን የፓርቲዎች ክርክር ላይ የሚወንዩት የኢህአዴግ ፓርቲ ግን ዱላ ነው የቀረው እንጂ ዘለፋ እያካሄደ ነው፣ የሚከራከሩት ያለ አልሽ ላይ ማለት ነው

እና ምን ሚከረከረ ስለ ኢትዮጵያ እና ሱዳን የደንበር ማካለል አነሱና ባፄ ኃይለ ሥላሴ ጊዜ የነበረ ነው። እስካሁን ግን ምንም የተሰጠ ሀገር የለም ብሎ ነው የሚከራከሩት። ኢህአዴጎችም የተሰጠ ሀገር የለም የሚሉ በክልል ሶስት

አውደራሽ ና ጠቅሞ ባላለቀበት። ሁለተኛም ቋራ ሊሰጡ በህዝብ ተጋድሎ ቀራል። ሶስተኛ ደግሞ ሁመራ በእኔ እድሜ እንኳን ሳቃት ክልል ሶስት ናች፣ የአማራ ክልል ናቸ የነበረች በጉልበት ክልል አንድ ብሎ ወሰደ። አራተኛ ጸለምት የምትባለው ክልል ሶስት ነች፣ የአማራ ክልል ነች፤ ክልል አንድ ብሎ ወሰደ።

አልፎ በወሎ አለማጣም የሚባል ራያና ዘቦ የሚባሉት ህዝቦች እንኳን እኛ ልብሳችን የሚመሰክራል አማሮች ነ እያሉ በግዴታ ክልል አንድ ናቸው ሄደች። አይደለም ለስዳንከ መሸጡን

እንግዲህ ከሀገር ውስጥ እንኳን ክልል ሶስት ክልል አንድ ብለው የነጣጥሎ ከወሰነ ስንት አመት አደረገ። ይህ ሰው ከሆነ በቃ ውረዱልን። እኛም ከስደት ወደ ሀገራችን ምን ማለት ያልባል። እችን መልእክት አየር ላይ አውሉልኝ።

አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን ሌሎቻችሁም ጻፉ ደውሉ ተሳተፉ አሁን የሁለተኛዋን አጋማሽ ስርጭታችንን ጀምረናል። ከምሽት ሶስት ሰዓት ከሰላሳ ሰባት ያመለክታል የስቱዲዮ ሰዓታችን ቀጣዩን ቅንብር እናሰማቸው አንድ ምሳሌ እንጥቀስና እርስዎ በመቀለ የምርጫ ክልል ነው እየተወዳደሩ ያሉት የመቀለ የመጠጥ ውሃ ችግር ደግሞ በግልጽ የሚታይ ነው ንጹህ የሆነ የመጠጥ ውሃ አቅርቦት

ሊስተካከል አልቻለም። ዶክተር አዲስ አለም ባሌማ ህወሀትን ወክለው ሲወዳደሩ ለዚህ ምንድን ነው ያዘጋጃችሁት መፍትሄ ብዬ ጠይቅያቸው ነበር። እንግዲህ በቅርቡ የኢትዮጵያ መንግስት በሚሊዮኖች ዶላር በጀት መድቦ ከመቀለ ወጣ ብሎ በሚገኘው ግባ የሚባል ወንዝ ግድብ ለማሰራት ነው እንግዲህ ዘላቂ የሆነ መፍትሄ እያዘጋጀ እንዳለ ነው የሚጠቅሱትና አረና መድረክ

የመቀለን የመጠጥ ውሃ ችግር በምን መልኩ ይፈታል ብሎ ነው የሚያስበው። እንግዲህ ጥያቄው የውሃ ችግር ቢሆንም እኔ ጥያቄው ከዛም የዘለለ ጥያቄ ነው የህዝቡ ጥያቄ ብዬ አስባለሁ። እንግዲህ ይሄ የመቀሌ የውሃ ችግር ዓለም ያወቀው ችግር ነው። ለመፍታትም ምንም ምንም ፍላጎት አልነበረውም፣ አላሳየም። ይሄ ችግር የተከሰተው አሁን አይደለም። ከ15 ከ20 ዓመት በፊት ጀምሮ ይሄ ነገር ተከስቷል። እንደተከሰተም

በወቅቱ የግባ ወንዝ ግድብ ጥናት ተካሂዷል። ያ ለምን እስካሁን ድረስ ቆየ? ለምን አልተሰራም ነው እንጂ ለወደፊቱ ይሰራልማ። በጊዜ ይሰራል እኮ ገንዘብ ከተገኘ ለወደፊቱ ይሰራል። እስካሁን ድረስ ለደረሰው ኪሳራ ተጠያቂው ማን ነው? ኢንዱስትሪ እንዳይስፋፋ፣ አገልግሎት እንዳይስፋፋ፣ ህዝቡ ጤና እንዳያገኝ ያደረገው የውሃ ችግር ለምን እስካሁን ድረስ አልተፈታም የሚል ጥያቄ ነው። ችግሩም በእኔ እይታ የገንዘብ ችግር አይደለም።

ውሀት ያደግ እኮ ለበዓላት የሚያወጣው ገንዘብ በመቶ ሚሊዮኖች የሚቆጠር ነው። ባለፉት አምስት ዓመታት በየጊዜው የሚደረገው ድግስ፣ የሚጠፋው ገንዘብ፣ ተመላሽ ባጀት፣ ይህን ሁሉ አሰባስቦ ይህን ሊሰራ ይችል ነበር። ስለዚህ አንድም የእይታ ጉዳይ ነው፣ ሌላም ግዴለሽነት ነው። የራስ ጥቅም እስከተከበረ፣ እነሱ ገንዘብ ስላላቸው፣ ስልጣን ስላላቸው ችግሩን እነሱ ዘንድ እስካልደረሰ ድረስ የሌላው ህዝብ ችግር ለመፍታት ደንታ የማጣት ጉዳይ ነው የማደርገው ይሄ አንድ ምሳሌ ነው።

በነጋዴዎች ላይ የሚደርሰው ኢፍትሃዊ የሆነ የግብር አጣጣል እንዴት ይታያል? ይህ አልተመለሰም። በህዝቡ ዘንድ የሚታየው የፍርሃት ድባብ፣ የፍትህ እጦት እንዴት ይታያል? ቤት ለመስራት የተደራጁ ሰዎች ያስቀመጡት ገንዘብ ተመልሶ እንደገና አሁን ተደራጁ የሚባልበት ይሄ ኪሳራ ማን ተጠያቂ ይሆናል? የፈረሰው አምስት ሺ እስከ አስር ሺ ነዋሪ የነበረበት የገፊህ ገብረ መሬት ሲፈርስ አስተዳደሩ እነዚህ ቤቶች ሲሰሩ የት ነበር?

እና በርካታ ነው። ቅድም እንዳልኩት ችግሩ እኔ ያነሳቱ ያለሁት የውሃው ጉዳይ አንድ አብነት ነው። ሌሎችም ዘርፈ ብዙና ስር የሰደዱ ተቋማዊ የሆኑ የሙስና የመጥ ብልሹ አስተዳደር አካሄድ ስላለ ነው ችግሩ የተከሰተው እንጂ ላለው የህዝብ ብዛት የሚመጣጠን የውሃ አቅርቦት ያለመኖር ትልቅ ችግር ነው። እንደኔ አስተያየት አሁን ይሄ መፍትሄ ሊሆን ይችላል። ግባብ ገደብ ግን ተከዜ በጎናችን የሚያልፍ

ወንዝ ነው። ይሄም ጠልፎ ማምጣት ይቻላል ወደ ከተሞች፣ እነዚህ የውሃ ችግር ያለባቸው ለመጠጥም ለመስኖም ይሆናልና። ይሄ እንግዲህ የእይታ ችግር ነው፣ የደንታ ማጣት ጉዳይ ነው ብዬ የማደርገው እንጂ ሌላ ችግር የለውም። እንዲያው ምን የምለው ዶክተር አዲስ አለም በአሁኑ ጊዜ ለውድድር መቅረብ አልነበረባቸውም የሚል አስተያየት ነው ያለኝ። ለምን ቢባል ይህን ችግር ይህን ዘርፈ ብዙ ችግር ፓርላማ ሆነው አንስተው አያውቅም ላለፉት አምስት ዓመታት። ይሄ እንግዲህ የግላቸው ችግር ብቻ አይደለም

በፓርቲው ማዕከላዊነት ተሸበው ስላሉ ይህን ሊያቀርቡ የሚችሉም አይመስለኝም።

መፍትሄም የሚያመጣ አይመስለኝም። አለም እርስዎና ዶክተር አዲስ አለም ባሌማ በአንድ ወቅት በአንድ ዘመን ለአንድ አላማ በአንድ ድርጅት ውስጥ ትታገሉ ነበር። በአሁኑ ሰዓት ደግሞ የተለያየ አመለካከት ይዛችሁ ነው እንግዲህ በአንድ የምርጫ ክልል እየተወዳደራችሁ ያላችሁት። ዶክተር አዲስ አለም ባሌማ ስለዚህ ስጠይቃቸው በዚህ በኩል ምንም ችግር የለውም፣ አመለካከታችን ቢለያይም መወዳደር እንችላለን፣ በዚህ መልኩ ብዙ ችግር የለብኝም ነው ያሉት። ቢሆንም ግን አቶ ገብረ አስራት በቅርቡ በጻፉት መጽሐፍ

መታገላችን ምንም ቁም ነገር እንዳልነበረው አድርገው መግለጻቸው ግን በጣም ከልብ ያሳዝነኛል፣ ብለዋል አቶ ገብሩ አስራት። በዚህ ላይ ያለው አስተያየት እንግዲህ መጽሐፍ ሲጻፍ የተወሰነውን ክፍል የሚቃወምና የሚደግፍም ሊኖር ይችላል። ስለዚህ ይሄ ለሕዝቡ የምንተወው ጉዳይ ነው። ግን ደግሞ ዶክተር አዲስ አለም በተለይ እኔ በምከተለው ፖለቲካ ላይ የተናደዱት አሁን አይደለም። ይሄ መታወቅ ያለበት ይመስለኛል። ለምን ቢባል መጽሐፌ ላይም ጠቅስቻቸዋለሁ እኮ የኢትዮጵያ ሉዓላዊነት እናስከብር ሲባል

በዛን ጊዜ ጠቅላይ ሚኒስትሩ ጋር ተሰልፈው ድምፅ የሰጡና የአልጀርስ ስምነት ተቀብለን መሬታችንን ለሻዕቢያ እናስረክብ ያሉ ሰው ናቸው። ይሄ አስቀምጫለሁ መጻፌ። ሁለተኛ ምንም ርባና የሌለው ቦናፓርቲዝም የሚባል ንድፈ ሀሳብ ተነስቶ እኛን ለመምታት በተደረገው እንቅስቃሴም አንዱ ድምፅ የሰጡ ናቸው። ይሄም አስቀምጫለሁ። እንግዲህ እኛ ጥያቄ አገር ክዳችኋል፣ ተንበርካችኋል የሚል አንድ ጉዳይ አለ

ከዚያም የተሻገረ ነገር አለ። እዚህ መጽሐፍ ነው የጠቀስኩት የሙስና ጉዳይ ማስቻለሁ። ምንጩ የማይታወቅ ሀብት ያላቸው የማዕከላዊ ኮሚቴ አባላት አሉ። ስለዚህ ይሄ አንድ በአንድ መመርመር አለብን የሚል አቅርበን ነበር። እንዲሁ በደፈና ሙስና፣ ኪራይ ሰብሳቢ ብሎ መካሄድ ያለበትም ብዬ ነበር። ስለዚህ በዚህም የታመሙ ሰዎች አሉ የሚሰማቸው። አሁን ህወሓት አመራሩ በጣም ዲታ ሀብታም የሆኑ አመራሮች አሉ። ሌላው ህዝብ ግን

የዕለት ኑሮ እንኳ መግፋት ያቃተው አለ። ስለዚህ እንደ አመራር እንደሚናደዱ ይገባኛል። መጽሐፌ ግን የትግራይን ህዝብ ትግል የሚያጎላ ደርግ በመጣላችን ትልቅ ፋይዳ እንዳለው የሚያጎላ ሻዕቢያንም ድባቅ መምታታችን ትልቅ ጉዳይ እንደሆነ ግን ደግሞ በላዕላዊነት ጉዳይ ግን አመራሩ ብዙ ዝንፈቶች፣ ጉድሎቶች እንደነበረባትና እሳቸውም አንዱ ተጠያቂ ስለሆኑ ቢናደዱ አይገርመኝም። ለነገሩ ስለ ትግራይ ከተነሳ

እሳቸው ለትግራይ ህዝብ ተቆርቋሪ ሆነው እኔ የትግራይ ህዝብ ተቆርቋሪ የማይሆንበት ምንም ምንም መሰረት የላቸውም። ስለዚህ ይሄ ስለሆነ በዚህ የተከፉ ሰዎች ግን መጽሐፉን ሊያብጠለጥሉ ከታጋዩና ከህዝቡ እኔን ለመነጠል የቀየሱት ስልት ካልሆነ በስተቀር መጽሐፉ ብዙዎቹ በርካታዎቹ የደገፉት እሰይ ብለው መልእክት የተላክሉኝ። መጽሐፉ በመጀመሪያ አዲስ አበባ ነው የተሸጠው፣ ሁለተኛ ትግራይ ነው የተሸጠው በብዛት ትግራይ አንባቢዎችም የትግራይ ሰዎችም በጣም ደስ እንዳላቸውና

ከዚህ ትምህርት መውሰድ እንዳለባቸው አረጋግጠውልኛል፣ ጽፈውልኛል። ጽሁፉን በእጄ ይገኛል። ጊዜው ሲደርስ ይወጣል። ክቡራትና ክቡራን አድማጮች፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ቀደም ብሎ የተከታተላችሁት የተቃዋሚው የአረና ትግራይ ሊቀመንበር አቶ ገብሩ አስራት በአማራጭ ሀሳብ ዙሪያ ከመቀሌው ዘጋቢያችን ግርማ ገብሩ ጋር

ያካሄዱትን ቃለ ምልልስ ነው። ከዚያ ከሳቸው ቀደም ብሎ የኢህአዴግን አማራጭ ሀሳቦች ወይም ድርጅታቸውን በመወከል ደግሞ ዶክተር አዲስ አለም ባሌማ ቀደም ብሎ ማነጋገሩ ይታወሳል። አሁን ወደ ተከታዩ ዝግጅት ነው የምናልፈው።

ከሞት ጋር በቅርብ ርቀት ስንተያይ ከኖርንበት ሀገር ወደ ትውልድ ቦታችን መምጣታችን አስደስቶናል ሲሉ ትናንት አዲስ አበባ የገቡ ከየመን ተመላሽ ኢትዮጵያውያን አስታውቀዋል። መንግሥት ለዚህ መሳካት ያደረገውን ጥረትም አመስግነዋል። ወደ አገራቸው ለመመለስ ከተመዘገቡት አራት ሺህ ኢትዮጵያውያን እስከ አሁን ከ2500 በላይ መምጣታቸውን የገለጡት የውጭ ጉዳይ ሚኒስትሩ ዶክተር ቴዎድሮስ አድሃኖም

ቀሪዎቹንም ከአንድ ሳምንት ባነሰ ጊዜ እንደሚመለሱ ገልጠዋል። እዚሁ አዲስ አበባ ተወልዳ ያደገችው ከድጃ መሐመድ ወደ የመን ያቀናችው የሁለተኛ ደረጃ ትምህርቷን እንዳጠናቀቀች ነው። የዛሬ 20 ዓመት እዚያው ትዳር መስርታም ሕይወቷን ስትመራ ቆይታለች። እርሷና የሀገሬ ልጅ የምትለው ባለቤቷ

አንድ ሴትና አንድ ወንድ ልጅ አፍርተዋል። ሕይወታቸውን የሚመሩት ልጆቻቸውን የሚያሳድጉትም ባለቤቷ በልብስ ስፌት ሙያ፣ እርሷ ደግሞ ሰው ቤት ተቀጥራ በመሥራት ነው። ዛሬ ግን የመን የቀድሞዋ የመን አይደለችም። የሁቲ አማጽያን ጦርነት፣ በሳውዲ የሚመራው ጥምር ኃይል አየር ድብደባ፣ ሰላም የራቃት ሞት የነገሰባት አገር አድርገዋታል። እናም ከድጃና ቤተሰቦቿ ለአመታት የኖሩባትን የመን ትተው ትናንት ማታ

አዲስ አበባ ገቡ። የመን ሁለተኛ ሀገራችን ነበረች። በተፈጠረው ችግር የተነሳ ነው። አሁንም ሀገሩን ለቀን ልንወጣ ይቻል ነው። በአይሮፕላን መደብደብ ነበር። እኔ የነበርኩበት ቤት እንደውም ቤቱ ፈራርሶ የፍንጥቅጣቄ የጠይቱ የፍንዳታው ገብቶበታል ቤት ውስጥ። በዛ የተነሳ ልብሳችን፣ እቃችንን ለቀን ነፍሳችን ብቻ ያወጣ ነው። በዚህ ላይ ደግሞ ኢትዮጵያ ያደረገችልን ሁሉ ውለታ፣ ከባድ ውለታ የሰው ነፍስ ማዳን ማለት ነው እና እንደገና እንደተወለድኩ አድርጌ ነው የቆጠርኩት። በአሁኑ ሰዓት ያለ መንግስት

ለኢትዮጵያኖች እጅግ በጣም እየሰራ ነው ያለው፣ እጅግ በጣም ከተደበቀ ውስጥ እያወጣ በኤምባሲም በኩል በየመን በሚገኘው ኤምባሲ በኩል እየጠራ እየጨቀጨቀ፣ በግድ ነው እንደ ሙጡ የሚል የነበረው እና እጅግ በጣም ነው የምናመሰግነው። የከድጃ የመጀመሪያ ልጅ የሆነችው እና እዚያው የመን ተወልዳ ያደገችው ሀናን ሙስጠፋ የ16 ዓመት ታዳጊ ናት። ጦርነቱ የፈጠረባት ስጋት

ያመጣባት የጤና ችግር ከፍተኛ መሆኑን ትናገራለች። አሁን ልብ ትካም አለብኝ። በጥሩነቱ በፍርሃቱ አገሬ እኔ መግባቴ ትልቅ ነገር ነው። ሁለተኛ አረብ ሀገር ለመሄድ አላስብም። አገራችን ላይ አፈር እንኳን የበላ እንኖራለን። የሰው ሀገር የሰው ነው። ምንም ቢሆን እንደ ሀገር አይሆንም።

አንደኛ ሁነተኛ ደግሞ፣ ደሙ ለኛ ኤምባሲ ያደረገልን የመን ያለው ኤምባሲ ትልቅ ነገር ነው። ይሰራልን ከሀገር ማውጣት በዚህ ረብሻ ያለ ያ አሊ አብደላ ሳልህ የሚባል ቤት አጠገብ ነበረ። ሲመታ መስታወት፣ የኤምባሲ መስታወት ረጋገፈ። በዛም ያለው መሀል ረብሻ ማወጣን ለኛ ትልቅ ትልቅ ወለታ ነው ያለው ኤምባሲያችን።

እዛ ነው አንቺ ተወልደሽ ያደግሽ። አማርኛ ግን በደንብ አቀላጥፈሽ ነው ምትናገሪ። የአገሬ ቋንቋ እንጂ ተረሳለሁ። እናትም ሀበሻ ነ፣ አባትም ሀበሻ ነው። ደሜ ሀበሻ ነኝ። ትውልዴ ብቻ ነው አረብ ሀገር የሆነው። እንዚ እዛ ያሉ ጓደኞች ሀበሻ ጓደኞች ካሉች፣ ሌሎች በምን ሁኔታ ላይ ነው ያሉት? ስጋቱ ምን ያህል ነው? በጣም ያስፈራል። ለህዋትህ በጣም በጣም በጣም ነው የሚያስፈራ። አንተና ሞት እንደዚህ ነው የምትታያየው።

አሁን ግን እየወጡ አሉ። እዛም የቀረዋል። ኤምባሲ አሁን ሁሉ ነገር ያደረጋሉ ሊያወጣቸው። እግዚአብሔር ከነሱ ጋር ይሁን። ምንም እናደርገው የለንም። እኛም እንደወጣ እነሱም ይወጣሉ። ይሄ እርግጠኛ ሁኛ እወራለሁ። እስቲ አንቺ ንገሪ፣ ጓደኞች ነበሩ እዛ እነማን እነማን ለምሳሌ ያሳስቡሻል ባለመውጣታቸው? የአንቺ ኩዮች ታዳጊ ወጣቶች ብዙ አሉ። ስም ባልጠራም ብዙ ብዙ ብዙ እዛ የተወለዱት እና ሀናን አሉ። ሰው ሰው የሚባሉ አሉ። ፍሪያል፣ ሳራ ብዙ አሉ። አሁን ግን ችግሩ ኤርትራዊ ነው

አሉ ጓደኞች። አሁን እዛ ያንም ኤርትራውያንም አዋሉ ግን መውጣት አይችሉም ወደዚህ። ለምን አይችሉም? ኤርትራውያን ናችሁ ነው ደግሞ። ወደዚህ ከገቡ ወደ ሀገራቸው መግባት አይችሉም። በዚህ ምክንያት እዛ የቀሩ አሉ፣ እምባ ያለቀሱ አሉ።

በዚህ የኢትዮጵያ ኤምባሲ ቢተባበራቸውና በምንም አድርጎ ቢያወጣቸው ደስ ይለኛል የኤርትራ ኤምባሲ እንደዛ እያደረግ አደለም አደለም እሱ ተኝቷል ህዝቦም የት እንዳለም አያውቅም የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ና ሌሎች የሚኒስቴሩ የስራ ኃላፊዎች እነ ከድጃን ጨምሮ

ትናንት ቦሌ ዓለም አቀፍ አውሮፕላን ማረፊያ ለደረሱት 260 ኢትዮጵያውያን አቀባበል አድርገዋል። ዶክተር ቴዎድሮስ ለቪኦኤ ሲናገሩ፣ ኢትዮጵያውያኑን የማስመለሱ ሂደት በመልካም ሁኔታ እየተካሄደ መሆኑን አብራርተዋል። 260 ገብተዋል። ዛሬ እስካሁን ወደ 2504 መሰለኝ የገባው 2524። ስለዚህ ጥሩ ነው። ኦፕሬሽኑ ከጀመረ ካለፈው እሁድ በተለይ ከየመን በጣም እየተፋጠነ ነው፣ በየቀኑ

ያስመልሳቸዋሉ ከእሁድ ጀምሮ አላቋረጠም። ከመመዝገብ ይጀምራል ይመስለኛል ሂደቱ እንዲመለሱ የማድረጉ በፈቃደኝነት እንዲመለሱ የማድረጉ እሱ ምን ይመስላል? የሚመዘገቡ ሰዎች ቁጥርስ እየጨመረ ነው ወይ? አዎ፣ የሚመዘገበው ቁጥር እንግዲህ በተለያየ መልኩ በሚዲያ በሶሻል ሚዲያም በሜንስትሪም ሚዲያም አስተላልፈን ነበር ስልክ ቁጥሮች፣ እነሱን ተጠቅመው ተመዝግበው

ከኤምባሲው ጋር ተገናኝተው ኤምባሲው እያዘጋጀ እየላካቸው ነው። ሶ ጥሩ ነበር ምዝገባውም ችግሩ የነበረው መጀመሪያ ኦፕሬሽን ከጀመርን በኋላ ኤርፖርቱ ተመቶ ነበር። ስለዚህ ማስወጣት አልቻልንም። እንደተጠገነ ደግሞ እንደገና እናስወጣለን ስንል እንደገና ተመጣ። ስለዚህ አስጠግነው እስኪ ጠብቁ እንደገና መጠበቅ ነበረብን። ሶ እነዚህ የፈጠሩት መዘግየት ነበር። አሁን ግን የተመዘገቡትን በሙሉ በተወሰኑ ቀናት ውስጥ እንጨርሳለን ብለን ነው የምናስበው

ቁጥሩ ካለት ዶክተር ቴዎድሮስ ምን ያህል ናቸው የተመዘገቡት? በምን ያህል ጊዜ ያልቃል? እስካሁን የተመዘገቡት መጀመሪያ የነበረው ሶስት ሺህ አንድ መቶ ነው። ማስወጣቱን ማፋጠን ስንጀምር ይህን ተጨማሪ እየተመዘገቡ ነው። አሁን ያለኝ ወደ አራት ሺህ አካባቢ ተመዝግበዋል። ከዛ ውስጥ 2500 መጥተዋል። ተጨማሪዎቹን ደግሞ እንግዲህ በአጭር ጊዜ ውስጥ ለማምጣት ነው እየሰራን ያለነው። የመን እንግዲህ አስቸጋሪ ሁኔታ ውስጥ ነው ያለችው፣ እና አንዳንዶቹ ኢትዮጵያን የመድረስ ችግር አጋጥመዋል። ወይም ያሉበት ቦታ ድረስ ሄዶ የመመዝገብ እነሱ እንዲመለሱ የማድረግ እሱ

ነው ከባድ የሚያደርገው። ጦርነት ስላለ እነሱም ከቦታ ቦታ መዘዋወር አይችሉም። ስለዚህ እሱ ነው ችግር የሚፈጥረው። ነገር ግን ኤምባሲያችን እዛ ነው ያለው፣ አምባሳደሩን ጨምሮ ሁሉም ዲፕሎማቶች አልወጡም። ህዝቡ ሳይወጣ እኛ መውጣት የለብንም ነው ያሉት። ይሄ ጥሩ ውሳኔ ነው።

ያ ብቻ ሳይሆን ጥሩ የኮሚኒቲ የኢትዮጵያን ኮሚኒቲ አባላት አሉ፣ የሚያግዟቸው እንደዚህ እነሱ በተቻለ መጠን እያበረታቱ እንዲወጡ እያደረጓቸው ነው። ከዚህ ከሰንዓ በስተቀር ግን ከኤደንም እንደዚሁ ተጨማሪ በቅርብ ቀናት ውስጥ እንደዚሁ እንጀምራለን። ከኤደን ወደ ሰንዓ መውሰድ ስለማይቻል የኤደን ያለውን ደግሞ ለብቻ ማለት ነው የተመዘገቡት ኢትዮጵያውያን በሙሉ

ከአንድ ሳምንት ባነሰ ጊዜ ሊመለሱ እንደሚችሉ የውጭ ጉዳይ ሚኒስትሩ ጠቁመዋል። ኢትዮጵያውያኑ የሚመለሱት በቅድሚያ ከየመን ወደ ሳዑዲ አረቢያ ከተወሰዱ በኋላ መሆኑንም አስረድተዋል። ከተመላሾቹ አብዛኛዎቹ በቀጥታ ወደ የቤተሰቦቻቸው መሄድ እንደሚፈልጉ የገለጹት ዶክተር ቴዎድሮስ ማቆያ መዘጋጀቱን ግን ጠቅሰዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ

አድማጮች ወደሚቀጥለው የመጨረሻ ቅንብር እናልፋለን። ሀኪሞን ይጠይቁ አሉ አንተ ዝግጅት ነው። ዛሬ ምንድን ነው አዲሱ ምሽታ ላይ ማን ሀኪም

ሐኪሙን ይጠይቁ ዛሬ በወቅታዊ ርዕሰ ጉዳይ ላይ ነው ያተኮረው። ወቅቱ እንደምታውቀው በዚህ በዩናይት ስቴትስ በተለይ ሞቃትና ለአለርጂ ስሜቶች ሕሙማን የሚጋለጡበት ነው። ብናኞች ከአየሩ ጋር የተገናኙ ጉዳዮች፣ ችግሮች የሚፈጠርበት ነው እና ወቅቱን በተመለከተ በአለርጂ ጉዳይ የአንገት በላይ ልዩ ባለሙያው ዶክተር በላቸው ተሰማን የብዙ ጊዜ ደንበኛችን ናቸው። እሳቸውን ያነጋገርኩት ለመሆኑ አለርጂ ምንድን ነው ከመሰረቱ እንነሳለን።

አሉላ፣ አመሰግናለሁ ደግሜ መጥቼ ከአድማጮቻችን ጋር እና ከአንተ ጋር ውይይት እንዳደረግ እድል ስለሰጠኸኝ የምንነጋገርበት እንግዲህ አለርጂ የሚከሰተው ሰውነታችን ከውጭ ካሉ ነገሮች ወይም ሰውነታችንን ያሉትን ነገሮች እንደ መጥፎ ወይም እንደ እንደ ባክቴሪያ ወይ እንደ ሌላ አይነት ነገር አይቶ በሚያይበት ጊዜ ሰውነታችንን እነዚህን ነገሮች ለመዋጋት የሚያደርገው ጦርነት ነው በቀላሉ።

እነዚህ ነገሮች ምን ሊሆኑ ይችላሉ ብለን ብናይ፣ እንደ የምንበላው ምግብ አለርጂ ሊኖርብን ይችላል። ከውጭ ያሉት እነዚህ ፖልኖች ወይም ከዛፍ ላይ የሚበኑት ብናኞች ሊሆኑ ይችላሉ። የተነሳው ከመድኃኒት አለርጂ ሊኖረን ይችላል። እና በሰፊው አለርጂ ምንድን ነው? ሰውነታችን ከውጭ የሚያገኘውን ነገር እንደ መጥፎ ነገር አይቶ

የሚያደርገው ለመዋጋት የሚያደርገው ምላሽ ነው ማለት ነው። እንደሱ ነው። በቀላሉ ለማየት እንደዚህ ነው እና ያው ያ ምላሹ ከትንሹ እስከ ሰፊው ሆኖ ሊታይ ይችላል። ዶክተር በላቸውን አለርጂ ምንድን ነው በምንስ ይቀሰቀሳል የሚለውን መሰረታዊ ጭብጥ አስይዘውናል።

ምን አይነት ዋና ዋና የአለርጂ ቀስቃሽ ነገሮች ይታወቃሉ? በተለይ ከአንገት በላይ የአለርጂ በሽታን በመቀስቀስ እንግዲህ አሉላ አንዳንድ ጊዜ በሕክምና ውስጥ ስናይ አንዳንድ ጊዜ በአንገት በላይ ብቻ ስናተኩር የምናስበው ምንድነው፣ ይሄ ነገር አለርጂው በአንገት በላይ ያለውን በሽታ የሚቀሰቅሰው የአንገት በላይ በሽታ ብቻ ነው ብለን ማየት እንችላለን።

ከዚህም አልፎ ደግሞ ከአንገት በላይ ጋር ግንኙነት የሌላቸው ነገሮች ከአንገት በላይ ያሉትን በሽታዎች ሊቀሰቅሱ ይችላሉ። ለምሳሌ አሁን

በጊዜያዊ ወይም ወቅታዊ በሆነ ችግር በምናይበት ጊዜ ይሄ በአበባ ወይ ከዛፎች ላይ የሚመጡት ብናኞች አፍንጫ ውስጥ ያለውን አለርጂ ሊያስጀምሩ ይችላሉ። ይሄ አፍንጫ ውስጥ ያለው አለርጂ አንዳንድ ሰዎች አስማቸውን ሊያስነሳባቸው ይችላል እና የአንገት በላይ በሽታና ማለት አፍንጫ ውስጥ ያለው የሳይነስ ችግርና አስም

የተገናኙ ናቸው። ምክንያቱም ይሄ ሰውነት ውስጥ ያለው እንደ ቅድም እንዳል ነው ጦርነት በሚጀመርበት ጊዜ ያ ጦርነት አፍንጫ ብቻ ወጋለው ብቻ ብሎ አይደለም የሚነሳው። አንዴ ይሄ ጦርነቱ ምንድን ነው በኢንፍላሜሽንም ብለው ይሄ ኢንፍላሜሽን በሚነሳበት ጊዜ ወይም ቁስለት ማለት ነው። ቁስለት እብጠቱ በሚነሳበት ጊዜ አፍንጫ ሊያሳብጥ ይችላል። ጉሮሮ ሊያሳብጥ ይችላል። ሊከረክር ይችላል

ብዙ ፍሳሽ ሊያፈስ ይችላል። ሳምባ ሊያሳብጥ ይችላል። እሱ ደግሞ ሳል ሊያመጣ ይችላል። እና በሰፊው ማየት አለብን። አንዳንድ ጊዜ ማለት አፍንጫ ውስጥ ያለው ችግር ወይም ከአንገት በላይ ያለው ችግር ሌላ ነገሮችም ሊያስነሳ ይችላል ማለት ነው። የአለርጂ ሕመም ሲቀሰቀስ በተለይ ከአንገት በላይ ያሉትን እንዳሉት የተለያዩ የሰውነት ክፍሎችን የሚመለከቱ ሁኔታዎችም

የአንገት በላዩን የጤንነት ሁኔታ ሊያናጉ ወይም ሊያቃውሱ እንደሚችሉት ሁሉ በምልክትነት ደረጃ ከሌሎች የአንገት በላይ በሽታዎች ለይተው ሰዎች እንዲያውቋቸው ይሄ በእርግጥም ከአለርጂ ጋር በተያያዘ የተቀሰቀሰ ነው ተብሎ ተለይቶ እንዲታወቅ ምን አይነት አይነተኛ ምልክቶች አሉ

ከጉንፋን ወይም ከቅዝቃዜ ጋር ወይንም ከሌሎች አንገበላይ በሽታዎች ጋር በተያያዘ የመጣ ሳይሆን አለርጂ የቀሰቀሰው ነው ብለው እንዲያስቡ እንደው በአመላካችነት ሊነገሩ የሚችሉ ካሉ? ይሄ በጣም ጥሩ ጥያቄ ነው። እንዲያውም በብዙ በብዙ በሽተኞች ላይ የሚከሰተው ችግር ነው። ማለት ሰዎች አንዳንድ በሽታ በሚኖርባቸው ጊዜ ይሄ ወ ይሄ አለርጂ ነው፣ አለርጂ ተነስቶብኛል ብለው ችላ ሊሉት ይችላሉ። ስለዚህ አለርጂ በሚመጣበት ጊዜ አንዳንድ ጊዜ መኮርኮር ይኖራል

አፍንጫ መደፈን ሊኖር ይችላል። ፈሳሽ ወይም አይን ሊበላ ይችላል ማለት ሊያሳሽ ይችላል። የሚወጣውም ፍሳሽ ወይ ከአፍንጫ የሚወጣው ፈሳሽ ቀለም የለውም ብዙ ጊዜ የአለርጂ ሲሆን፣ አይን ሊያብጥ ይችላል፣ ቆዳ ሊያብጥ ይችላል። ችግሩ ምንድን ነው? እንደዚህ አይነት ችግሮች በሚከሰቱበት ጊዜ ከአንገት በላይ ሐኪም ወይ የፕራይመሪ ኬር ዳክተር የመጀመሪያ የሚታየውን ሐኪሞች አይቶ

ቼክ መደረግ አስፈላጊ ነው። ምክንያቱም ይሄ እንዳልኩት ያ የሚከሰተው ጦርነት ኢንፍላሜሽን ያል ነው ቅድም፣ የሰውነት ቁስለት ወይም እብጠት ሁኔታ የሰውነቱ እብጠቱ የእኛ ሰውነት አለርጂ ሆነ ወይም ሌላ ቁስል ሆነ ወይም ሌላ አይነት በሽታዎች የእኛ ሰውነት ይሄ የሚጀምረውን ጦርነት ልዩነት ስለማያውቅ መጠንቀቅ አለብን ነገር ግን

ወቅት በሚቀየርበት ጊዜ ሁላችንም እኔም ራሴ አሁን አለርጂ አለብኝ። ስለዚህ ማስነጠስ የምንጀምር ከሆነ አፍንጫችን የሚደፈን ከሆነ ፈሳሽ አፍንጫችን ውስጥ ፈሳሽ የሚፈስ ከሆነ ጆሮችንን የሚበላን ከሆነ ጉሮሯችን የሚበላን ከሆነ ይሄ የአለርጂ ምልክት ነው። ግን ደግሞ ከዛ በላይ አልፎ እነዚህ ነገሮች

የሚቀየሩ ከሆነ ኦ ይሄ አለርጂ ብቻ ነው ብሎ መተው ጥሩ ነገር አይደለም። ስለዚህ በባለሙያ በእርግጥ ተለይቶ እንዲታወቅና ከአለርጂ ውጭ ያለ በሽታም ካለ በአግባቡ በጊዜው እንዲረዳ ማድረግና ጥንቃቄውን መውሰድ ህሙማኑ ትኩረት ሊሰጡት የሚገባ ጉዳይ ነው እያሉን ነው። ልክ ነው ዶክተር በላቸው። በበሽታ አይነትነት ከአንድ በላይ ከአለርጂ ጋር የተያያዙ የአፍንጫ የጉሮሮና የጆሮ በሽታዎች ብዙ ጊዜ ሲነሱ ይሰማልና፣ በበሽታ አይነትነት ሊጠቀሱ የሚችሉ ምናልባት

የሚያሳዩት ምልክቶች ተቀራራቢም ቢሆኑ አለርጂን አያይዘው የሚመጡ የበሽታ አይነቶች ዋና ዋና የሚባሉትን ሊገልጹልን ይችላሉ? በፊት አድማጮች፣ ሰዓታችን አበቃ። በሚቀጥለው ፕሮግራም ቀሪውን ይዘን እንመልሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደህና